በኢትዮጵያ በተለይ ወጣቶችን በማህበራዊና ፖለቲካዊ ጉዳዮች እንዲነቁ በማስቻሉና በውስጠ ወይራ መልእክቱ የሚታወቀው ፌስታሌን የተሰኘው አንድ ሰው ብቻውን የሚተውንበት የሙሉ ሰዓት ትዕይንት የመድረክ ተውኔት ወደ ዩናይትድ ስቴትስ መጥቷል። በትናንትናው እለት ዋሽንግተን ዲሲ ውስጥ ለተመልካች ቀርቧል። ጽዮን ግርማ በመክፈቻው ላይ ተገኝታ ተከታዩን ዘግባለች። እያዩ ፈንገስ የተባለው ገጸ ባህሪ ፌስታሊን ሆኖ የሙሉ ሰዓት ተውኔት እስኪሆን ድረስ በዋቢ ሸበሌ ሆቴል በየወሩ ይቀርብ በነበረው የጃዝ ምሽት ላይ ለሁለት ዓመት በ25 ክፍል ለተመልካች ቀርቧል። የዚህ ገጸ ባህሪ ፈጣሪ ደራሲ ገጣሚና ጋዜጠኛ በረከት በላይነህ ነው። በአንቲገን ንጉሥ አርማ ፍቅርን የተራበና በበርካታ የመድረክ ቲያትሩ የትወና ብቃቱ የሚታወቀው አርቲስት ግሩም ዘነበ ደግሞ ብቻውን መድረክ የሚቆጣጠርበት ስራው ነው። ሚግዬ ሚግዬ ዛሬ በአራት ፖሊሶች ተይዛ ገባችልኛ። አሁን እንግዲህ እዛ ቁጭ ብላ ካርታዋን ትለጣለጥ ትለብልብ። አውራዎቹ ባለፈው የገቡት ጦር ልብ ዳይመንድ ምናምን የሚባለውን የካርታ ጨዋታ አያውቁትም አሉ። በኋላ ሲጣራ እነሱ የለመዱት በቤት ካርታ መጫወት እያዩ ፈንገስ እያዩ ክኒሊክ በተሰኘው ትዕይንት ላይ ከተጫወተው የተቀነጨበ ነው። ፌስታሌን በሙሉ ተውኔትነት ከቀረበ 11 ወራት አስቆጥሯል። ደራሲው በረከት በላይነህ እንደነገረኝ በዚህ ጊዜ ውስጥ 150 መድረኮች ላይ ለእይታ ቀርቧል። ሰባ ሺህ ተመልካችም ተመልክቶታል። አስራ

አሁን ፌስታሊን አሜሪካ መጥቷል። በትናንትናው እለትም በዋሽንግተን ዲሲ ኮሎምቢያ ሃይትስ ኤጁኬሽናል ካምፓስ ለእይታ በቅቷል። ተውኔቱ የሁለት ሰዓት ከሰላሳ ደቂቃ ሙሉ ተውኔት ነው። ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮችን ይዳሰሳል። ማህበራዊ ህጸጾችን ይነቅሳል። ፈጣሪውን ይሞግታል። ማህበረሰቡን ይተቻል። ሀገራዊ ጉዳዮችን እያነሳ ፖለቲካውን ይሳለቅበታል። በጠንካራ ሀሳብ ሁሉንም ይሞግታል። አንድ ሰው ብቻውን ሙሉ መድረኩን ተቆጣጥሮ ያሳቀ በሐዘን ድባብ አዳራሹን ጸጥ እያደረገ ትንፋሽም እያሳጣ በአዲስ አበባ መቼት ተሰርቶ ዋሽንግተን ዲሲ ያለን ህዝብ በአንድ አይነት ድባብ ያሰምጣል። ደራሲውን በረከት በላይነ ይህን ሁሉ ታሪክ በአንድ ለማምጣት ታሪኩን እንዴት አዋቀርከው? አልኩት ቲያትሩ ከታየ በኋላ ከመድረክ ጀርባ አግኝቸው እሱ ከነዋሪነት ኢትዮጵያዊ መልክም ኢትዮጵያዊ ልብም ስላለ አንደኛ እሱ ያለ፣ ሁለተኛ ተመርቴ ስነ ልቦና ነው። ሁለተኛው ማይነሪ ሶሺዮሎጂ ነው ስለ ሶሳይቲ ምናምን ይገርመኛል። በእርግጥ እሱ ስለተማሮች አር ነው ግን ማንበብ፣ መኖር፣ አዋዋሌ በቲያትሩ ላይ የማይወቀስ የማይነቀፍ የለም። ለኢትዮጵያ ሀገራዊ ችግሮች ተጠያቂ የሚያደርገው ሁሉንም ነው። ወጣቶች ቲያትሩን ካዩት በኋላ በአዲስ አበባ ይሰጧችሁ የነበረው ምላሽ ምን ነበር? አልኩት በረከትን? እሱ ልዩ ነው። አሁን ይህ ቲያትር እንዳልኩሽ ከትያትርነቱ በላይ ሰጪ የመሆኑ ነገር ይበዛል። እንደ ጅማት እነዚህ አሳስረው የያዙት እንዲህ አይነት ትምህርቶች ናቸው። ስለ ሶሳይቲ ግድ መስጠት፣ አንተ እያለ ማዋራት፣ አንቺ እያለ ማዋራት። ታይታችሁ ከሆነ አንተ እያለ የሚያዋራው ስለዚህ ወጣት ገብቶ ሰውስ አንተ እያልሽ እያናገርሽው ላይወደው ላይ ገርሞ አይችልም አሻራው በልቁ የተራመደ መውታት ውስጥ ገባው መግባት ያልወደደ ተውኔቱ። ዘፈንም ተሰርቶለታል። የዚህ ተውኔት ፕሮዲውሰር ገጣሚ አበባው መላኩ ነው። ሙዚቃውን ጆርጋ መስፍን አበጋዝ፣ ክብረ ወርቅና ግሩም መዝሙር ናቸው የሰሩት። ዜማ ደራሲና ሙዚቃ ፕሮዲውሰሩ አለማየሁ ደመቀ ነው። በዛ ወርቅ አስፋውና ግዛቸው ተሾመ ደግሞ አንድ ሙዚቃ በድምፅ ተጫውተዋል። ሄደ ሄደ በዛ ወርቅ ከመድረክ ጀርባ ነበረች። ዘፈኑን ሰምታ መገረሟን ነገረችኝ። አዲስ አበባ በነበረችበት ጊዜ ዘፈን እንድትሰራላቸው ሲጠይቋት በደስታ አንድ ቀን አጥንታው ሰርታላቸው መጣች። በመድረኩ ላይ ከትዕይንቱ ጋር ተቀናብሮ ስትሰማው ግን መደነቋን መሸሸግ አልቻለችም። ጥሩና ብዙ ነገሮችን የሚያመራምር የሚያስደሰት ነገር ነውና ገንዘቡ ድምፁን ስሰማው እንደዚህ ጥሩ ነበር እንዴ? ለዚህ ዓላማ ነበር እንዴ የሰራሁት? ማለት ድምጼ ጥሩ ነው ማለት ሳይሆን ለዚህ ለተቀደሰ ዓላማ ነው ለካ የሰራሁት ጥሩ ነው ብሎ ልቤ ደስ አለ። በዋሽንግተን ዲሲ የነበረው ትዕይንት ሊንኬጅ አርትስ ይሳቃል ኢንተርቴንመንትና ጣይቱ የባህል ማዕከል በጋራ ያዘጋጁት ነው። ቲያትሩ አሜሪካ መጥቶ እንዲታይ ያደረገው ኢንኬጅ አርት ነው። የድርጅቱ ባለቤትና ስራ አስኪያጅ አቶ በቀለ ተሾመ በትላንትናው ምሽት ዘጠኝ መቶ ሰው ቲያትሩን እንደተመለከተ ገልጾልኛል። ሳይገጣይም ለሶስት ወር በተለያዩ የዩናይትድ ስቴትስ ግዛቶች እንደሚታይ ተናግሯል። የጣይቱ የባህል ማዕከል ስራ አስኪያጅ አርቲስት አለም ፀሐይ ወዳጆን ከቲያትሩ በኋላ ጠይቂያት ነበር። እጅግ የሚደንቅ ነገር ነው። የሚደንቀው ለምንድን ነው? ብዙ ጊዜ ቲያትር ላይ እድሜን ሙሉ በገበርኩበት ዘመን በአንድ ሰው ትከሻ ይህን ያህል ሰዓት መድረክ ላይ ይዞ መገኘት እጅግ ከባድ ነው። አንዳንድ ጊዜ አምስት ስድስት ሆነንም ወይም ከዛ ቁጥር በላይ ሆነን ኦዲየንሱን የማንይዝበት ጊዜ አለን። ስለዚህ አንድ ተዋናይ ገና ሎኪንጉን ይዞ ድምፁን ይዞ ያንን ጉልበት ይዞ በእንዲህ አይነት መልክ የተሳካ ነገር ማድረጉ የሚያስደንቅና ነው የሚያስገርም። ግሩም ያስቃል፣ ያስለቅሳል። የድርሰቱ ቅደም ተከተል ራሱ ካለበት እስከ መጨረሻ ክላይማክሱን እየጠበቀ መሄድ ትርኢት ነው። ተውኔቱ ታሪክ አለው። እያዩ ፈንገስ የተባለው ገጸ ባህሪ የጠፋበትን ፌስታል ፍለጋ በሚያደርገው ጉዞ ነው ሁሉንም የሚዳስሰው ታሪኩና ታሪኩ የተሰራበት ቦታ እዚህ ካለው ተመልካች ጋር ባለው ርቀት ከተመልካቹ ጋር ይራራቃል የሚል ስጋት አልነበራችሁም ወይ ስል ለደራሲው በረከት በላይነህም ጥያቄ አቅርቤለታለሁ። አሜሪካ ስንመጣ ስጋቶች ነበሩ። ስጋቶቹ እዚህ ሀገር የሚኖሩት ሰዎች ከቋንቋ ክብደት፣ ከስቶሪ ጋር ተያይዞ መቸቱ አዲስ አበባ ላይ ከመሆኑ ጋር ተያይዞ የመግባባቱ ነገር እንዴት ይሆናል የሚለም ነገር ግን አረሱትም። አሁንም ኢትዮጵያ ውስጣችሁ እንዳለች ነው ያየንበት። ከሁሉ በላይ እንደውም ፊድባኩ በጣም የጠንካራ ነበር ለእኔ እና ገርሞኛል። ራሴ ሀይለ ቃል ብለን የተጠቀምንባቸው ቦታዎች ላይ የነበራቸው አንድ ስታንድ በጣም ያስደነግጣል። ቀልዶቹ የሚገቡበት መጠን ያስደነግጣልና እንዲህ ባህር እንዲከፍሎንም ሳቃችን አንድ አይነት መሆኑ ይገርመኛል። እንባችን አንድ አይነት መሆኑ ይገርመኛል። ትራጀዲው ላይ ኮሽታ አልነበረም። አንድ ሶስ ይነ አጠቃላየ ይሄ አዲስ አበባ ያለ ስቶሪ ነው እና ይሄ አስደስቶኛል። ግሩም ዘነበ ቲያትሩ ካበቃ በኋላ ሁሉንም አመስግኗል። ዛሬ እዚህ መድረክ ላይ የተመለከታችሁ ጥያዩ አዲስ አበባ ላይ ከተሰራው አንድም ነገር አልተጨመረም። የተመልካቹ ግለት ቲያትሩን ሳምንት እሁድ እንዲደገም አድርጎታል ብላለች። አለምጻ ወዳጆ ከሂስሙላሽንጉ እየተሟገተ በንበሰን ሰለት እየተጎተተ